ولا ألات علي رأس ፕሬዚዳንት ባራክ ኦባማ ለሁለተኛ የአራት ዓመታት የስልጣን ዘመን አገሪቱን እንዲመሩ በድጋሚ ተመርጠዋል። ትናንት ማክሰኞ በተካሄደው ምርጫ ባራክ ኦባማ ሪፐብሊካኑ ሚት ሮምኒን ማሸነፋቸውን ጠቅሶ የአሜሪካ ድምጹ ኬንት ክላይን ከዚሁ ከዋሽንግተን ያጠናቀረውን ቆንጅታየት አቅርበዋለች። በታሪክ የመጀመሪያው ጥቁር አሜሪካዊ ፕሬዝደንት ባራክ ኦባማ ለመመረጥ ከሚያስፈልጋቸው የስቴቶች ወይም የክፍለ ሀገሮች ድምፅ ከሁለት መቶ ሰባ በላይ አግኝተው አሸንፈዋል። ሚስተር ኦባማ ድል ከተቀዳጁ በኋላ በሺካጎ ከተማ ለተሰባሰቡት በሺዎች የተቆጠሩ ደጋፊዎቻቸው ባሰሙት ንግግር ሀገሪቱ የተደቀኑባትን ፈተናዎች ለመጋፈጥ ይበልጡን ቁርጠኛና የተነቃቁ መሆናቸውን ገልጸውላቸዋል። not politics as usual. You elected us to focus on your jobs, not ours. ድምጻችሁን ለተግባር ሰጥታችኋል፣ ለተለመደው የወትሮ ፖለቲካ አይደለም። በእኛ ሳይሆን በእናንተ ሥራ ላይ እንድናተኩር መርጣችሁናል። እናም በሚቀጥሉት ሳምንታትና ወራት አንድ ላይ ሆነን ከሠራን ብቻ ልናሸንፋቸው የምንችላቸውን ፈተናዎች ለመያያዝ ከሁለቱም ፓርቲዎች መሪዎች ጋር ለመሥራት እጆቼን ልዘረጋ በጉጉት እጠብቃለሁ። በሁለተኛው የስልጣን ዘመናቸው ፕሬዚደንት ኦባማ የዩናይትድ ስቴትስን መንግስት የበጀት እጥረት ለመቀነስ የግብር ክፍያ ደንቡን ለማሻሻል የሀገሪቱን የኢሚግሬሽን ስርዓት ለማሻሻልና በውጭ ሀገር ነዳጅ ዘይት ላይ መተማመኗን ለመቀነስ እንደሚሰሩ አስታውቀዋል። ሚስተር ኦባማ በንግግራቸው በምርጫው የተፎካከሯቸውን የሪፑብሊካኑ ፓርቲ እጩ ሚት ሮምኒን ላካሄዱት ከባድ የሆነ የምረጡኝ ፉክክር ቤተሰባቸውንም ለህዝባዊ አገልግሎት ታሪኩ አሞግሰዋል። የሀገሪቱን ችግሮች ለመፍታት አብሮ ለመስራት ወደ ሪፑብሊካኑ እጆችን እዘረጋለሁ ሲሉ ፕሬዚደንት ኦባማ ተናግረዋል። በመጪዎቹ ሳምንታት ከሀገረ ገዢ ሮምኒ ጋር ቁጭ ብዬ ይህችን አገር ወደፊት ለማራመድ እንዴት አብረን መስራት እንደምንችል ለመነጋገር በጉጉት እጠብቃለሁ። የቀድሞ የማሳቹሴትስ ሀገረ ገዢ ሚት ሮምኒም ጥቂት ቀደም ብለው በቦስተን ከተማ በምርጫው መሸነፋቸውን የተቀበሉበትን ንግግር ለደጋፊዎቻቸው እንዲህ ሲሉ አድርገዋል። ፕሬዚዳንት ባራክ ኦባማን አሁን ቴሌፎን ደውዬ በምርጫው በማሸነፋቸው እንኳን ደስ ያለው ብያቸዋለሁ። ደጋፊዎቻቸውና የዘመቻው አባሎቻቸው በሙሉም እንኳን ደስ ያላችሁ ሊባሉ ይገባቸዋል። ለሁሉም በተለይም ለፕሬዚዳንቱ ቀዳማዊት እመቤትና ለልጆቻቸው መልካሙን ሁሉ እመኝላቸዋለሁ። እሳቸውና ለምክትል ፕሬዝደንትነት አብረዋቸው የተወዳደሩት የምክር ቤት አባል ፖል ራያን ለዚህ ምርጫ ዘመቻ የተቻለንን ሁሉ አድርገናል ካሉ በኋላ ደጋፊዎቻቸውን አሞግሰዋል። I so wish that I had been able to fulfill your hopes to lead the country in a different direction, but the nation chose another leader, and so. Agar itun wo deta liyag taichabamamrat tasfachun on badarg desubaleenabber gun hizbu lelamari marrata salazih nena an kalib bachin lascha chunna lazishthal lag agarachin abranach chun sallyallam Americani gunachwal lo gziabhir Amerikaani bark gurumsa wochnachu betam amasa ሚስተር ኦባማ እሳቸውም ሆኑ ሚስተር ሮምኒ በምርጫ ለማሸነፍ የሚያስፈልጓቸው የነበሩትን ወዲህና ወዲያ የሚዋዥቁ ክፍለ ሀገሮች ወይም ስዊንግ ስቴት የሚባሉትን በሙሉ ማለት ይቻላል አሸንፈዋል። በዩናይትድ ስቴትስ አሸናፊ የሚወሰነው በመራጭ ድምጽ ብዛት አይደለም። ይልቁንም ኤሌክቶራል ኮሌጅ በሚባለው እያንዳንዱ ክፍለ ሀገር ባለውና በሕዝቡ ቁጥር ብዛት መሰረት በሚሰጠው የውክልና ነጥብ ነው።